ፌዴራል ጠቅላይ አቃቤ ሕግ ቀድሞ ኢንሳ በሚል ምህፃረ ቃል የሚጠራው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ኃላፊ ሜጀር ጀነራል ተክለ ብርሃን ወልዳረጋይን በቁጥጥር ስር ያላዋለው በምርመራ መዝገብ ውስጥ ስለሌሉ እንደሆነ አስታውቋል። የጠቅላይ አቃቤ ሕግ መስሪያ ቤት በተጨማሪም ከፍተኛ ምዝበራ በመፈጸምና ሰብአዊ መብቶችን በመጣስ ጠርጥሮ ያሰራቸውን የመንግስት ኃላፊዎች ስም ዝርዝር ይፋ አድርጓል። ፌዴራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬን ያነጋገረቻቸው ጽዮን ግርማ ተጨማሪ አላት። የፌዴራል ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ማምሻውን ለአሜሪካ ድምጽ እንደተናገሩት ከከፍተኛ የሙስና ወንጀል ጋር በተያያዘ ተጠርጥረው ሲፈለጉ የቆዩት የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ዋና ኃላፊ ሜጀር ጀነራል ክንፈ ዳኘው ከሀገር ሊወጡ ሲሉ በትግራይ ልዩ ፖሊስ መያዛቸውን ገልጸው አብረዋቸው ደግሞ ቀድሞ ኢንሳ በሚል ምህጻረ ቃል የሚጠራው የመረጃና ቴክኖሎጂ መስሪያ ቤት የቀድሞ ኃላፊ ሜጀር ጀነራል ጀነራል ተክለ ብርሃን ወልድ አረጋይ እንደነበሩ ተናግረዋል። ነገር ግን ሜጀር ጀነራል ተክለ ብርሃን በአቃቤ ህግ የምርመራ መዝገብ ውስጥ ስለሌሉ መለቀቃቸውን ገልጸዋል። ከኃላፊነት ትናንትና ከሜጀር ጀነራል ሲሰለኙ ጋር የነበሩ ወደ ውጭ ሀገር ሊወጡ ሲሉ ተይዞ የነበረ ግን በኛ ምርመራ ሂደት ውስጥ ምርመራ ላጣራንባቸው እና አሁን ለተያያዝነው ጉዳይ ላይ እናንፈልጋቸው በመሆኑ ይረከብናቸው። ስለዚህ ኃላፊውን ከአሁን በኋላ የማይፈልጋቸውን ፌዴራል ፖሊስ ያም ልጃችን ላይ ወደፊት ሊመጣ የሚመጣው ወይ ደግሞ ምርመራ ሂደት ውስጥ ሊመጣ ጉዳይ አይታወቁም። ግን አሁን በእሳቸው ላይ የተሰራ እና የተገኘ ሊያስረዳቸው የሚችል መረጃ ማን ምርመራ የለም። ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ በሙስናም ሆነ በሰብአዊ መብት ጥሰት ከተጠረጠሩት መካከል ዛሬ የተያዙትን የቀድሞ ይብረ ህብረት ህብረት ኢንጂነሪንግ ዳይሬክተር ጀኔራል ክንፈ ዳኘውን ጨምሮ ሌሎች ያልተያዙና ክትትል እየተደረገባቸው ያሉ እንዳሉ ይናገራሉ። ከተያዙ ሰዎች ውስጥም አንዱ ሜጀር ጀኔራል ክንፈ ዳኘው የሜቴክ ዋና ዳይሬክተር የነበሩ ዛሬ ተይዘዋል። ሌሎችም የተያዙ ያሉ መረጃ ለመዛ ያደረጉ ያልተያዙን ሰዎች ያሉ አንዳንዶቹ ተደብቆ፣ አንዳንዶቹ ደግሞ ቀገር ወጥቶ ያሉበት ሁኔታ ስላለ ያው እነሱን በክትትል ላይ ነው ለመያዝ። ማለት አምልጠውና ተደብቀው ያሉት ተጠርጣሪዎች ከሁሉም በኩል ናቸውም ብለዋል። እንግዲህ አሁን ባለን መረጃ ከሀገር የወጡ ከፖሊሱም፣ ከባለ ሀብቱም፣ ከሌሎች የትግራይ መረጃ ወደ ውጭ ሀገር ወጡ የሚል መረጃ አለ። ግን ያው በክትትል ላይ ናቸው ያሉት ቁጥራቸው ብዙም ባይሆንም፣ ሶስት አራት አምስት የሚሆኑ ሰዎች አሉ። ጠቅላይ አቃቤ ሕግ ብርሃኑ ክትትሉ እንደሚቀጥልና ከዚህ ቀደም በተጠቀሱት ወንጀል መሳተፋቸው መረጃ የቀረበባቸው በሙሉ ሕጉን ተከትሎ በቁጥጥር ስር እንደሚውሉና ለሕግ እንደሚቀርቡ ተናግረዋል። በተያያዘም የፌዴራል ጠቅላይ አቃቤ ህግ ከሰብአዊ መብት ጥሰት ውስጥ ካካተተው ስም ዝርዝር ውስጥም አቶ ጉሃ ጽባሃ ግደይ፣ የአዲስ አበባ ደህንነት ኃላፊ አቶ አማኑኤል ኪሮስ መድን፣ የሀገር ውስጥ ደህንነት ጥበቃ ዋና መምሪያ ዳይሬክተር አቶ ደርበው ደመላሽ፣ የውስጥ ደህንነት ምክትል ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ አቶ ተስፋዬ ገብረ ጻድቅ፣ የውስጥ ደህንነት ጥናትና የወንጀል ምርመራ ኃላፊ እንዲሁም አቶ ቢኒያም ማሙሸት በውስጥ ደህንነት ጥበቃ ዋና መምሪያ የኦፕሬሽን ጉዳይ መምሪያ ኃላፊ በቁጥጥር ስር ከዋሉት ውስጥ ይገኙበታል። በተጨማሪም የፌዴራል ጠቅላይ አቃቤ ይፋ ባደረገው የስም ዝርዝር ውስጥ በዚህ በመምሪያ ውስጥ ኃላፊነት ቦታ ላይ ከተቀመጡት በተጨማሪም የጸረ ሽብር መምሪያ የኦነግ ክትትል ኃላፊ የጸረ ሽብር መምሪያ የአርበኞች ግንቦት ሰባት ኃላፊ የጸረ ሽብር መምሪያ የኦነግና ኦብነግ ክፍል ዋና ኃላፊ የጸረ ሽብር ኦፕሬሽን መምሪያ የአማራ ክልል ሰሜን ጎደር የዞን ደህንነት አስተባባሪ እንደዚሁም ደግሞ በሀገር ውስጥ ደህንነት የኦሮሚያ ክልል ደህንነት ኃላፊ በተጨማሪም በውስጥ መረጃ የአማራ ክትትል፣ በውስጥ መረጃ የደቡብ ክትትል በሚል በመምሪያ ደረጃ በስም ተዋቅረው የሚገኙ አመራሮች በእስር እንደሚገኙበት አስታውቋል። ይህንኑ በተመለከተ የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋይን ጠይቄያቸው ነበር። በእንደዚህ ያለ ደረጃ በመምሪያ ተቀምጦ ሰራ የማጣራት ጉዳይ ይቀጥላል ወይስ አይቀጥልም በሚል እሳቸው እንደሚሉት እኛ ኦፕሬሽኑን ስናካሄድ በነበሩበት የአመራር ደረጃ እንዳገኘነው ነው ያስቀመጥነው እና ይፋ ያደረግነው በእሳቸው አገላለጽ እንደወረደ ብለውታል። በተጨማሪም በሙስና ወንጀል ተጠርጥረው የተያያዙ የሀያ ሰባት ባለስልጣናት ስም ዝርዝር ይፋ አድርገዋል። ለአሜሪካ ድምጽ ጽዮን ግርማ Washington, D.C.